Start the conversation with your new audience today. Email sales at sbs.com.au. Ka SBS Radio download the Madragon Namas Mulu programmun and date madam at the Michelin sbs.com.au <laughs> slash Sam አቶ ተሾመ ብርሃኑ ከማል 15 የህፃናት 11 የአዋቂዎች ሌላም አራት ለህትመት ያልበቁ መጽሐፍት ደራሲ ናቸው። ከዛም ባሻገር እስከ 2000 የሚቆጠሩ መጣጥፎችን በተለያየ ርዕሰ ጉዳዮች ላይ ጽፈው ለአንባቢያን አቅርበዋል። ከሰሞኑም የእስልምና ስልጣኔ በኢትዮጵያ በሚል አንድ መጣጥፍ ለህትመት አብቅተዋል። ደራሲ ተሾመ፣ ኢትዮጵያ ውስጥ የእስልምና ስልጣኔ ሲባል መነሾ ከየት ነው? ስልጣኔ ውስጥ የሚፈረጀው እንዴት ነው? ደግ በመጀመሪያ ስለጋበዝከኝ ከልብ አመሰግናለሁ። ወደ ኢስላማዊ ስልጣኔ ከመግባታችን በፊት ስልጣኔ ምንድን ነው የሚለውም ብናይ ስልጣኔ የሚለው ቃል ሰለጠነ ከሚል ግስ የሚወጣ ሲሆን ትርጉሙም እድገት፣ ዘመናዊነት፣ ከፍተኛ የእውቀት ደረጃ ነው። ሰለጠነ ማለት ደግሞ አንደኛው ትርጉሙ አደገ ተሻሻለ፣ ዘመናዊ ሆነ፣ ከፍ ወዳለ የእውቀት ደረጃ ደረሰ ብለው ይተረጉሙታል። የኢትዮጵያ ቋንቋዎች አካዳሚ የኢትዮጵያ ቋንቋዎች ጥናትና ምርምር አማርኛ መዝገበ ቃላት ምንድን ነው የሚለው አንድ ነገር መስራት ወይም ማድረግ ለመደ፣ አወቀ ሲልና ተሻሻለ፣ ንቁ ሆነ፣ ጠለጠፈ፣ ሙያ ተማረ፣ ተካነ እያለ ይገልጸዋል። የአረብኛ ትርጉሙ ደግሞ ሳድራ ከሚለው ቃል ይመሳሰላል። ሊሳነ ላልአረብ የተሰኘው የእውቀት መዝገበ ቃላት ምንድን ነው የሚለው ከከተማ ወይም ብዙ ሕዝብ ከሚኖርበት መዲና ጋር ያያይዘዋል። ማለትም ሰው ሰለጠነ ሊባል የሚችለው በገጠር ሳይሆን በከተማ የሚኖር ከሆነ በአንድ ላይ ተሰባስቦ በአንድ ብዙ ሆኖ በመንደር ተከፋፍሎ፣ በስራ ተከፋፍሎ፣ በሙያ ተከፋፍሎ የሚኖር ህዝብ ከሆነ የከተማ ህዝብ ከሆነ ሰለጠነ ወይም ስልጣኔ አለው የሚል በማለት እንትን ይለዋል። ሌላው ዑምራን መደንያ መዲና ተብሎ የሚጠራበት ሁኔታ እንዳለ እንመለከታለን። እስላማዊ ስልጣኔ በምንልበት ጊዜ ሀደረቱል አልኢስላሚያ የሚል ሆኖ እናገኘዋለን። ስለዚህ ስልጣኔ ቀደም ሲል እንደተጠቀሰው ማደግ፣ መሻሻል፣ መለወጥ ሲሆን ይሄ መለወጥ፣ መሻሻል፣ ማደግ የሚገኘው ደግሞ በአንድ ላይ ተሰባስቦ በከተማ መኖር ነው። አንድ ሰው ለብቻው ሆኖ ስልጣኔ ሊያስፋፋ አይችልም ማለት ነው። ለምሳሌ አንድ ገበሬ ብቻውን ሆኖ ወይም የተወሰኑ ቀበሌዎች ያሉ ሰዎች ስልጣኔ አላቸው ወይ ብሎ መናገር ያስቸግራል ማለት ነው። እስላማዊ ስልጣኔ በመሰረቱ ከእስላማዊ ባህሪያት ጋራ ከእስላማዊ እምነት ጋር የተያያዙ ናቸው። ለምን? እስላም በአንድነት መስገድን፣ በአንድነት መኖርን፣ በአንድነት መብላትን፣ በአንድነት መነገድን ያደፋፍራል። ለምሳሌ ነጋዴዎች ለመነገድ የሚችሉት በአንድ ላይ የህብረተሰቡ ተሰባስቦ እየኖረ እንደሆነ ልዩ ልዩ የንግድ ስራዎችን ሊያካሂዱ ይችላሉ። ሱቅ ከፍተውም ሆነ ገበያ ላይ ዘርግተው ሱቃቸው ሊሸጡ ይችላሉ። እንደገና ደግሞ ሸማኔም ሆነው ልሰፊም ሆነው ወይም ደግሞ ብረታ ብረት ውጤቶች አምራች ሆነው ወይም የእርሻ መሳሪያዎችን አምራች ሆነው ገበያ ለማቅረብ ህብረተሰቡ በአንድ ከተማ መኖር እንዳለበት ያመለክታል። ሌላው እስላም በግልህ ከምትሰግድ፣ በግልህ ከምትጾም፣ በጋራ እየሰገድክ፣ በጋራ እየጸለይክ፣ በጋራ ደግሞ ኢስላሚክ ሪችዋል እየፈጸምክ መኖርን ያደፋፍራል። ስለዚህ በአብዛኛው የእስላም ስልጣኔ አብሮ በመኖር ላይ የተመሰረተ ሆኖ እናገኘዋለን። አንዳንድ መረጃዎች እንደሚያመለክቱ ደግሞ እስላማዊ ስልጣኔ የሚለው ቃል በመጀመሪያ የተጠቀመበት ኢብን ሀልዱን የተባለ የአረብ ተመራማሪ እንደሆነ የሚናገሩ አሉ። እርሱ ምንድነው ያለው? ስልጣኔን ሀድራ ዑምራን፣ ወይም ዒልም አልዑምራን እንደሚጠቀምበት ይነገራል። ዒልም አልዑምራን የሚለው ሀረግ የሳይንስ ስልጣኔ ማለትም ሳይንስ በተለይ ስለ ማህበራዊ ሳይንስ እድገት የሚያጠና መሆኑን ይሄው ኢብን ኻልዱን የተባለው አረብ ተመራማሪ ገልጿል። ኢብን ኻልዱን የነበረው ከዘጠነኛ ክፍለ ዘመን መጨረሻ እስከ አስረኛ ክፍለ ዘመን የነበረ ማለትም ከስምንት ሰባ ሁለት እስከ ዘጠኝ መቶ ሀምሳ የነበረ ሰው ነው። ከሱ ሌላ አልታባሪ የሚባል እና አልመስዑድ የሚባል ኢብን ሐምዛ የሚባል እና ሌሎችም የእስላሙ ሊቃውንት ስልጣኔ በማሳወቅ ረገድ ከፍተኛ አበርክቶ እንዳላቸው እንመለከታለን። በአስራ ዘጠነኛው ክፍለ ዘመን ከሚታወቁት መካከል ደግሞ ራፊዕ አልታህታዊ የሚባል ሙሐመድ፣ አብዱ እና ሌሎች በርካታ እስላሚ ስልጣኔን ኮንሴፕት ወይም አመለካከት ያሳደጉ ታላላቅ ምሁራን አሉ። አሁን እንዳስቀመጡት የስልጣኔ ትርጓሜ ገልጠዋል። በተለይም ከእስልምና ስልጣኔ አኳያ እስልምና ስልጣኔ መገለጫ ባህሪ ውስጥ ምንድን ነው? መልካም የስልጣኔ መገለጫ ባህሪው አንደኛው ትምህርት ነው። እንደሚታወቀው ሁሉ እስልምና በቀላሉ እና በአጭር ጊዜ ሊስፋፋ የተቻለው እስልምና ትምህርት በየትኛውም አገር በመላው ዓለም በመስፋፋቱ ነው። የእስላማዊ ትምህርት ቤቶች እስከ ኮሌጅ ደረጃ እስከ ዩኒቨርሲቲ ደረጃ በመላው ዓለም ተስፋፍተው እናገኛቸዋለን። ሌላው እስልምና የተስፋፋበት መንገድ በህግ ነው። በሸሪያ ሕግ የእስላማዊ ሙስሊሞች የሚዳኙት ወይም ፍትሃዊ ስርዓት የሚያካሂዱት ቁርአንን መሰረት በማድረግ ሐዲሱን መሰረት በማድረግ ነው። ስለዚህ የተጻፈ ህግ አላቸው። ይሄም የስልጣኔያቸው አንዱ ምልክት ይሆናል። ሌላው እስላማዊ ፍልስፍና ነው። ያው እንደምታውቀው በመላው ዓለም ዛሬ ትልልቁ የአውሮፓውያን ኢንክሉዲንግ ሪነሳንስ ከአረብ ፍልስፍና ከአረብ ስልጣኔ የፍልስፍና ስልጣኔ፣ ከአረብ አመለካከት እንደተወሰደ በርካታ ሊቃውንት በተለይ ክርስቲያኖቹ እነ ቶማስ አኩናስ የመሳሰሉት፣ ለምሳሌ በአውሮፓም እንደነ ሬኔ ደካርት አይነቶቹ እንደገና ደግሞ ታላላቅ ሊቃውንትም እንትን ያሉት ነገር አለ። ስለዚህ በአረቡ አገር እንደና አቬሮስ፣ አሚ አቢቸማ የመሳሰሉ ታላላቅ ሊቃውንት አርአያ የሆኑ ናቸው። ሌላው እስልምና የሚገለጽበት ባህሪ በመድኃኒት ነው። እስልምና በእስላማዊ ሕክምና በጣም የታወቀ ነው። ዘመናዊ ሕክምና ዛሬ እዚህ ደረጃ ከመድረሱ በፊት ሙስሊም ሊቃውንት በጣም ታላላቅ ሐኪሞች ነበሩ። ዛሬ ዘመናዊ ሕክምና የምንለውም ከዛ ከባህላዊ መድኃኒት የመጣ እንደሆነ ብዙ መረጃዎች መጠቅሶ ማስረዳት ይቻላል። ሌላው በእስላማዊ ስልጣኔ የሚገለጽበት ስነ ፈለክ ነው። እንደሚታወቀው ሙስሊሞች በቀላሉ መቼ እንደሚጾሙ መቼ እንደሚገድፉ እና መቼ ከአንድ ቦታ ወደ ሌላ ቦታ እንደሚንቀሳቀሱ ለማወቅ ሰማዩን አይተው ምርምር አድርገው ማለትም አስትሮኖሚካል የሆኑ ሪሰርችስ ኢንቨስቲጌሽንስ አድርገው ነው። ለምሳሌ ከአንድ የሰሜን ፀሐይ ኮከብ በመቼ እንደምትወጣ፣ ዝናብ መቼ እንደሚመጣ፣ ወይም ዘመኑ ምን እንደሚሆን የሚመራመሩበት ስነ ፈለክ ነበረ። ይህም ስነ ፈለክ ዛሬ በመላው ዓለም ተስፋፍቶ ከፍተኛ ደረጃ ላይ ደርሷል። ሌላው እነ ማጅላን እነ ቫስኮ ደጋማ እና የመሳሰሉት አሳሾች በመላው ዓለም ከመዞራቸው በፊትና ዓለምን አይተናል ብለው ሰፊ መግለጫ ከመስጠታቸው በፊት ሙስሊም ሊቃውንት ወይም አሳሾች በመላው ዓለም ይዞሩ ነበር። ለምሳሌ እነ ኢብን ባጡጣ አይነቶቹ ወደ መቶ አስራ ሰባት ሺ ኪሎ ሜትር ያህል በየብስና በባህር እንደሄዱ እንመለከታለን። ከዛ በበለጠ ደግሞ አልመስዑዲ የተባለው ሰው እንደዚሁ በጣም ሰፊ የሆነ ግዛት በአስረኛው ክፍለ ዘመን እንደሄደ እንመለከታለን። ኢብን ባጡጣ በአስራ አራተኛው ክፍለ ዘመን የነበረ ነው። ሌላው ትልቁ የእስልምና መገለጫ ግብርና ነው። እስላም ግብርናን በእጅጉ የሚያበረታታ ሲሆን፣ ሌላው እስላማዊ ስልጣኔ የሚትን የሚለው ግንባታና ውበት ያለው ግንባታ ለምሳሌ በመላው አረብ ሀገር ብትንሄድ በጣም ውብ የሆኑ ሕንፃዎችን መስጊዶችን እንመለከታለን። እነዛም መስጊዶች ከእምነቱ ጋር የተያያዙ ጽሑፎች የሚያርፉባቸው ውበቶች የሚያርፉባቸው ቁርአኑ ላይ የተገለጹ ነገሮች ውብ በሆነ መንገድ የሚገለጹባቸው ናቸው። እና ሌላው የንግድ ክፍለ ኢኮኖሚ እንደሚታወቀው ሁሉ ሙስሊሞች በመላው ዓለም በመላው ዓለም ንግድ በማስፋፋት በኩል እጅግ በጣም የታወቁ ናቸው ያለምንም ጥርጥር ከአውሮፓ እስከ ሩቅ ምስራቅ ድረስ የአረብ ነጋዴዎች ሙስሊም ነጋዴዎች ይሄን አድርገዋል። ከንግዱ ጋር ደግሞ እስልምናን ለማስፋፋት ችለዋል። ስለዚህ አሁን የትሬድ ሩት የምንለው ለምሳሌ አሁን ቻይና የምትትለው የትሬድ ሩት እና ሌሎች ነገሮች ከዚህ ጋር ይተያያዛሉ። እደ ጥበብም እንደዚሁ ምናልባት የኢራቅን የሶሪያን፣ ቱርክን ለምሳሌ ምንጣፎች፣ ህንጻዎች እና ጌጦች ይሄ ጎራዴ ላይ የሚሳሉ ነገሮች በምንመለከትበት ጊዜ እስላማዊ የእደ ጥበብ ስራ በጣም ከፍተኛ ደረጃ ደርሶ እንደነበረ እንመለከታለን። ሌላው መገለጫው ስነ ጽሁፍ ነው። እንደሚታወቀው ሁሉ እስላማዊ ስነ ጽሁፍ ከኢስላም መምጣት በኋላ በከፍተኛ ደረጃ ተስፋፍቷል። ለምሳሌ በዓለም የሚታወቁ በርካታ እጅግ በርካታ የሆኑ የስነ ጽሁፍ ሰዎች አሉ፣ እንደነ ሩሚ፣ እንደነ ሐፊዝ፣ እንደነ ከቢር፣ እንደነ ኢብን አጣር በርካታ በጣም ብዙ የሆኑ የስነ ጽሁፍ ሰዎች እነ ኢብን አልአረቢም ጭምር እና ጠንካራ የሆኑ የስነ ጽሁፍ ሰዎች እንዳሉ እንመለከታለን። ስለዚህ እስላም በስነ ጽሁፍም ረገድ የሚገለጽ መሆኑን እናያለን። ከደራሲ ተሾመ ብርሃኑ ከማል ጋር እስላማዊ ስልጣኔን በተመለከተ ያካሄድ ነው ቃለ ምልልስ በዚሁ አልተጠናቀቀም። በቀጣዩ ክፍል በኢትዮጵያ የእስላማዊ ስልጣኔ መነሻና የመንዙማን ማህበራዊና መንፈሳዊ ሚናዎች አስመልክተው ይናገራሉ።